ዮሐንስ የግንቦት ሰባትና ኦነግን ዓላማ ይዘው ሲንቀሳቀሱ የነበሩ የተባሉ በጸረ ሽብሩ ሕግ የተከሰሱ ሰባት ሰባት ሰዎች ዛሬ ፍርድ ቤት ቀርበው ነበር። ምን አዲስ ነገር አለ? ምን ተባለ? ያው እነዚህ ሰባት ሰባት ሰዎች ቅድም በመግቢያሽ እንደጠቀስሽው ከግንቦት ሰባትና ከኦነግ በህዝብ ተወካዮች ምክር ቤት በአሸባሪነት ተፈረጁ ከተባሉት ድርጅቶች ጋር ግንኙነት በመፍጠር ኤርትራ ሄደው ወታደራዊ ስልጠና በመውሰድ ሀገር ውስጥ በመግባት የሽብር ተግባር ሲፈጽሙ ተገኙ ተብሎ በተለያዩ እስር ቤቶች ከቆዩ በኋላ ነው ፍርድ ቤት የቀረቡት። ባለፈው የችሎት ጊዜ ክሱ በዝርዝር አጠቃላይ የሚከሰስበት የጸረ ሽብር ህጉ እንደሆነ በዝርዝር ደግሞ እያንዳንዳቸው ሁልጊዜ እንደሚደረገው ሁሉ በጋራ የሚያስጠይቃቸው እና በየግል ደግሞ ተጠቅሶ የፈጸሙት የጸረ ሽብር ተግባር ተገልጾባቸው ነበረ። ለዚህ ዛሬ ችሎቱ በአስራ ዘጠኛ ወንጀል ችሎት ነው በጠበቆቻቸው በኩል ምላሽ የመጀመሪያ ደረጃ የክሱ መቃወሚያ ነው ያቀረቡት እና በአጠቃላይ ሲታይ የክሳቸው መቃወሚያ ኤርትራ ሄደው ስልጠና ስለመውሰዳቸው ከዛም ወታደራዊ ስልጠና ወስደው አገር ውስጥ ገብተው የሽብር ተግባር ሊፈጽሙ ተያዙ ከመባል ውጪ ሰራ ነው የተባለ የሽብር ተግባራት በዝርዝር አልተገለጸም። ክሱ የተብራራ አይደለም። ኤርትራ ውስጥ ሄደው ስልጠና ወሰዱ ይባላል። የት ቦታ እና መቼ ስልጠና ወሰድን የሚል ነገር በክሱ አልተብራራም የሚሉ በአጠቃላይ ሲታይ ክሱ አለመብራራቱን እና በእያንዳንዳቸው የተጠቀሰው ደግሞ መቼ በጊዜ በሰዓት ተገልጾ ያልቀረበ በመሆኑ እንዲለወጥ አዲስ ክስ እንዲመሰረት ወይም ደግሞ ክሱ ውድቅ ሆኖ እንዲሰናበቱ የሚጠይቅ የመቃወሚያ ነው በአጠቃላይ ያቀረቡት። ይህንን ደግሞ ያው በጠበቆቻቸው በኩል አድርገው በአብዛኛዎቹ ሁሌ እንደሚሆነው አቶ ወንድም ኢብሳ ነበረ። የአብዛኛዎቹ ጠበቃ እሳቸው የጻፉላቸው የመቃወሚያ ነጥብ ይሄን ያው ነው። በመሆኑም በጽሁፍ ያቀረቡትን ቃቢ ህግ በዚህ ላይ የሚሰጠው የመቃወሚያ ምላሽ ሰምተው ብይን ለመስጠት ያው ተለዋጭ ቀጠሮ ለሰኔ አስራ ስድስት ይዘዋል ማለት ነው። እነዚህ ግለሰቦች እንግዲህ አንድ ላይ ነው ታስረው የሚገኙት። እንደሰማሁት ደግሞ ከአማራ ክልል የመጡ ናቸው። እነዚህ ሰዎች የመጡት በአጠቃላይ ከትግራይ ክልል፣ በአብዛኛዎቹ ከትግራይ እና ከአማራ ክልል ናቸው። ሁለት ደግሞ ከኦሮሚያ ክልል ናቸው እና ከኦነግ ከግንቦት ሰባት ጋር በተያያዘ የተከሰሱ ናቸው። አዜብ ዮሐንስ ገብረ እግዚአብሔር ለሰጠህን ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ አዜባ።